ጎርጎሪዮሳዊው 2016 ዓ ም ከገባ ካለፉት ሰባት ሳምንታት ወዲህ ዛሬ በብራሰልስ የመጀመሪያው የአውሮፓ ህብረት አባል ሀገራት ርዕሳነ ብሔርና መራህያነ መንግስት ጉባኤ ሊከፈት ጥቂት ሲቀረው ነበር፣ የጀርመን መራሂተ መንግስት አንጌላ ሜርክል ለሀገራቸው ፌዴራዊ ምክር ቤት ቡንድስታህ ባቀረቡት የመንግስት መግለጫ ላይ ወደ አውሮጳ በገቡት እጅግ ብዙ ስደተኞች ሰበብ የአውሮጳ ህብረት በታሪኩ አሁን ላጋጠመው ፈታኝ ውዝግብ መፍትሄ በመሻቱ ረገድ አግባቢ ሀሳብ ላይ እንደሚደርስ ተስፋቸውን የገለጹት፣ አባል ሀገራትም በዚሁ ግዙፍ ችግር የተነሳ በመካከላቸው የተፈጠረውን ልዩነት ለማስወገድ ተባብረው እንዲሰሩም ጀርመናዊቷ መራሂተ መንግስት በዚሁ ወቅት ጥሪ አቅርበዋል። የጋራ አላማችን የእኛን እርዳታ የሚፈልጉትን ሰዎች ወደፊትም መርዳት እንድንችል የስደተኞችን ቁጥር በጉልህ መቀነስ ነው። ይህን አላማችንን ተግባራዊ የምናደርግበትን ዘዴ ነው በወቅቱ እያከራከረን ያለው። በመሆኑም የጀርመን መንግስት ሶስት የመፍትሄ ሀሳቦችን አስቀምጧል። የመጀመሪያው የስደትን መንስኤ መታገል ነው። ሁለተኛው ስደተኞች የሚመጡበትን በግሪክና በቱርክ መካከል ያለውን የአውሮፓ ህብረት የውጭ ድንበር ቢያንስ የሸንገን ሀገራትን ድንበር መ ለመከላከል ነው። ሶስተኛ ስደተኞቹ ወደ አህጉሩ የሚመጡበትን ህጋዊ መንገድ ማስተካከል ይሰኛል። አንጌላ ሜርክል ያቀረቧቸውን እነዚህን ሀሳቦች በተግባር መተርጎሙ አዳጋች መሆኑን አላጡትም። እያመ ቢሆን ግን ይላሉ ሜርክል፣ ፍላጎቱ እስካለ ድረስ ይህን እውን ማድረጉ የሚከብድ አይደለም። ለዚህም እንደ መራሄተ መንግስቱ አስተያየት አውሮፓውያኑ መንግስታት የትኛውን መንገድ መከተል እንደሚፈልጉ መወሰን ይኖርባቸዋል። የአውሮጳ ህብረት በአውሮጳ ለሚታዩ ግዙፍ ዓለም አቀፍ ተግዳሮቶች ሳይቀር መልስ የማግኘት አቅም እንዳለውም ማስመስከር አለብን። ሜርክል በተለይ ከመተባበር ይልቅ ድንበሮቻቸውን ለማጠር ከሚፈልጉት ጥቂት የማይባሉ የህብረቱ አባል ሀገራት ይህንኑ ትብብር በብራስልሱ ጉባኤ ማግኘታቸውን ግን ታዛቢዎች ተጠራጥረውታል። ይሁን እንጂ የህብረቱ በተለይም ምስራቅ አውሮጳውያቱ አባል ሀገራት ለስደተኞቹ ውዝግብ ከግሪክ ጋር የሚያዋስነውን የቡልጌሪያና መቄዶኒያን ድንበር እንዲዘጋ የሚያቀርቡት ሀሳባቸው መፍትሄ ሊሆን እንደማይችል ሜርክል አስጠንቅቀዋል። እንደ አውሮፓ ህብረት የባህር ድንበሮቻችንንም መቆጣጠር መማር አለብን። የባህሩን ድንበር መቆጣጠር በእርግጥ የየብሱን ከመከላከሉ የበለጠ አዳጋች ነው። ይህን ማድረግ የማይችልና የየብሱን ድንበር ብቻ የሚያጥር ከዚያም ከአጥሩ በስተኋላ ስለሚገኙት ስደተኞች ደንታ የለኝም የሚል አህጉር፣ በእኔ ጽኑነት፣ ትክክለኛው አውሮፓዊ መልስ እየሰጠ አይደለም። የስደተኞችን ቁጥር በመቀነሱ ረገድ የአውሮፓ ህብረት ከቱርክ ጋር የጀመረው ትብብር በመፍትሄ ፍለጋው ላይ ወሳኝ ሚና ይኖረዋል። በዚሁ ትብብር መሰረት ቱርክ የድንበሯን ቁጥጥር በማጠናከር የስደተኞቹን ጉዞ እንድታከላክል በምላሹም በሀገሯ የሚገኙትን 2.5 ሚሊዮን የሶሪያ ስደተኞችን ሁኔታ ማሻሻል ትችል ዘንድ 3 ሚሊያርድ ዩሮ ድጋፍ ለመስጠት ቃል ገብቷል። እንግዲህ 28ቱ አባል ሀገራት ህብረቱ በስደተኞች ሰበብ ለገጠመው ውዝግብ ጀርመናዊቷ መራሂተ መንግስት እንደጠየቁት ተባብረው መፍትሄ ማስገኘት መቻል አለመቻላቸው በቀጣዮቹ ሰዓታት በብራሰልስ በሚደረገው ምክክር የሚለይ ይሆናል።